መዝሙር አንድ መቶ ስድስት ሃሌ ሉያ። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። የእግዚአብሔርን ኀይል ሥራ ማን ይናገራል? ምስጋናውንስ ሁሉ ማን ያሰማል? ፍርድን የሚጠብቁ ጽድቅንም ሁሉ ጊዜ የሚያደርጉ ምስጉኖች ናቸው። አቤቱ በሕዝብህ ሞገስ አስበን፣ በመድኃኒትህም ጐብኘን። የመረጥሃቸውን በጎነት እናይ በሕዝብም ደስታ ደስ ይለን ዘንድ ከርስትህም ጋር እንጓደድ ዘንድ። ከአባቶቻችን ጋር ኀጢአት ሠራን፣ አመፅንም፣ በደልንም። አባቶቻችን በግብፅ ሳሉ ተአምራትህን አላስተዋሉም፣ የምሕረትህንም ብዛት አላሰቡም። በኤርትራ ባሕር ባለፉ ጊዜ አመፁብህ። ኀይሉን ግን ለማስታወቅ ስለ ስሙ አዳናቸው። የኤርትራንም ባሕር ገሥጸ፣ እርሱም ደረቀ። እንደ ምድረ በዳ በጥልቅ መራቸው። ከሚጠሏቸውም እጅ አዳናቸው፣ ከጠላትም እጅ ተቤዣቸው። ያሳደዷቸውንም ውሃ ደፈናቸው፣ ከእነርሱም አንድ አልቀረም። በዚያን ጊዜ በቃሉ አመኑ፣ ምስጋናውንም ዘመሩ። ፈጥነውም ሥራውን ረሱ፣ በምክሩም አልታገሱም። በምድረ በዳም ምኞትን ተመኙ፣ በበረሃም እግዚአብሔርን ተፈታተኑት። የለመኑትንም ሰጣቸው፣ ለነፍሳቸው ግን ክሳትን ላከ። ሙሴንም እግዚአብሔር የቀደሰውንም አሮንን በሰፈር ተመቀኟቸው። ምድርም ተከፈተች፣ ዳታንንም ዋጠችው፣ የአቤሮንንም ወገን ደፈነች። በማኅበራቸው እሳት ነደደች፣ ነበልባልም ኀጢያንን አቃጠላቸው። በኮሬብም ጥጃን ሠሩ፣ ቀልጦ ለተሠራ ምስልም ሰገዱ። ሳርም በሚበላ በበሬ ምሳሌ ክብራቸውን ለወጡ። ታላቅ ነገርንም በግብፅ ድንቅንም በካም ምድር ግሩም ነገርንም በኤርትራ ባሕር ያደረገውን ያዳናቸውንም እግዚአብሔርን ረሱ። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ። የተወደደችውን ምድር ናቁ፣ በቃሉም አልታመኑም። በድንኳኖቻቸውም ውስጥ አንጐራጐሩ፣ የእግዚአብሔርን ቃል አልሰሙም። በምድረ በዳም ይጥላቸው ዘንድ ዘራቸውንም በአሕዛብ መካከል ይጥል ዘንድ በየአገሩም ይበትናቸው ዘንድ እጁን አነሳባቸው በብኤል ፌጎርም ተባበሩበት የሙታንንም መሥዋዕት በሉ። በሥራቸውም አስመረሩት፣ ቸነፈርም በላያቸው በዛ። ፊንሐስም ተነሥቶ ፈረደባቸው፣ ቸነፈሩም ተወ። ያም እስከ ዘላለም ለልጅ ልጅ ጽድቅ ሆኖ ተቈጠረለት። በክርክር ውኃ ዘንድ አስቈጡት፣ መንፈሱን አስመርረዋታልና ስለ እነርሱ ሙሴ ተበሳጨ፣ በከንፈሮቹም በስንፍና ተናገረ። እግዚአብሔርም እንዳላቸው አሕዛብን አላጠፉም። ከአሕዛብም ጋር ተደባለቁ፣ ሥራቸውንም ተማሩ። ለጣዖቶቻቸውም ተገዙ። ወጥመድም ሆኑባቸው። ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሠዉ። የወንዶች ልጆቻቸውንና የሴቶች ልጆቻቸውን ደም ለከነአን ጣዖቶች የሠዋቸውን ንጹሕ ደም አፈሰሱ። ምድርም በደም ረከሰች። በሥራቸው ረከሱ፣ በማድረጋቸውም አመነዘሩ። የእግዚአብሔርም ቍጣ በሕዝቡ ላይ ነደደ። ርስቱንም ተጸየፈ። ወደ አሕዛብም እጅ አሳለፋቸው። የሚጠሏቸውም ገዟቸው። ጠላቶቻቸውም ግፍ አደረጉባቸው፣ ከእጃቸውም በታች ተዋረዱ። ብዙ ጊዜ አዳናቸው፣ ነገር ግን በምክራቸው አስመረሩት፣ በኃጢአታቸውም ተዋረዱ። እርሱ ግን ጩኸታቸውን በሰማ ጊዜ ጭንቃቸውን ተመለከተ፣ ለእነርሱም ኪዳኑን አሰበ፣ እንደ ምሕረቱን ብዛት ተጸጸተ። በማረኳቸውም ሁሉ ፊት ሞገስን ሰጣቸው። አምላካችን እግዚአብሔር ሆይ አድነን፣ ቅዱስ ስምህን እናመሰግን ዘንድ በምስጋናህም እንመካ ዘንድ ከአሕዛብ መካከል ሰብስበን። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። ሕዝብም ሁሉ አሜን ይበል። ሃሌ ሉያ።